የሐዋርያው የጳውሎስ መልእክት ወደ ፊሊሞና የክርስቶስ ኢየሱስ እስር ጳውሎስ፣ ወንድሙም ጢሞቴዎስ ለተወደደውና አብሮን ለሚሠራ ለፊሊሞና ለእህታችንም ለአፊቢያ፣ ከእኛም ጋር አብሮ ወታደር ለሆነ ለአርኪጳ፣ በቤትህም ላለች ቤተ ክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጌታ በኢየሱስ ክርስቶስ በቅዱሳንም ሁሉ ዘንድ ስላለ ስለ ፍቅርህና ስለ እምነትህ ሰምቼ በጸሎቴ እያሳሰብሁ ሁልጊዜ አምላኬን አመሰግናለሁ። የእምነትህም ኅብረት በእኛ ዘንድ ያለውን በጎ ነገር ሁሉ በማወቅ ለክርስቶስ ኢየሱስ ፍሬ እንዲያፈራ እለምናለሁ። የቅዱሳንም ልብ በአንተ ሥራ ስላረፈ፣ ወንድሜ ሆይ በፍቅርህ ብዙ ደስታንና መጽናናትን አግኝቻለሁና። ስለዚህ የሚገባውን አዝህ ዘንድ በክርስቶስ ምንም እንኳ ብዙ ድፍረት ቢኖረኝ፣ ይልቁንም እንደዚህ የሆነውን እኔ ጳውሎስ ሽማግሌው፣ አሁን ደግሞ የኢየሱስ ክርስቶስ እስር የሆንሁ፣ ስለ ፍቅር እለምናለሁ። አስቀድሞ ስላልጠቀመ፣ አሁን ግን ለእኔም ለአንተም ስለሚጠቅም በእስራቴ ስለ ወለድሁት ስለ ልጄ ስለ አናሲሞስ እለምንሃለሁ። እርሱን እልከዋለሁ፤ አንተም ልቤ እንደሚሆን ተቀበለው። እኔስ በወንጌል እስራት ስላንተ እንዲያገለግለኝ ለራሴ ላስቀረው እፈቅድ ነበር። ነገር ግን በጎነትህ በፈቃድህ እንጂ በግድ እንዳይሆን ሳላማክርህ ምንም እንኳ ላደርግ አልወደድሁም። ተቀብለህ ለዘላለም እንድትይዘው ስለዚህ ምናልባት ለጊዜው ተለይቶሃልና፣ ከእንግዲህ ወዲህ እንደ ባሪያ አይሆንህም፣ ነገር ግን ለእኔ በተለየ የተወደደ ወንድምም ከሆነ ለአንተማ ይልቅ በሥጋውም በጌታም ዘንድ ከባሪያ የሚሻል የተወደደ ወንድም እንዴት አይሆንህም? እንግዲህ እንደ ባልንጀራ ብትቈጥረኝ እንደ እኔ አድርገህ ተቀበለው። በአንዳች ነገር የበደለ ቢኖር ግን ወይም ብድር ያለበት እንደሆነ ይህን በእኔ ላይ ቁጠር። እኔ ጳውሎስ እኔ መልሰዋለሁ ብዬ በጄ ጽፋለሁ። ከዚህም በላይ ለእኔ የራስህ ደግሞ ብድር እንዳለብህ አልልህም። አዎን ወንድሜ ሆይ በጌታ እኔ እንድጠቀምብህ ይሁን። በክርስቶስ ልቤን አሳርፍልኝ። ከምልህ ይልቅ አብልጠህ እንድታደርግ አውቄ እንድትታዘዝም ታምኜ ጽፍልሃለሁ። ደግሞ ከዚህም ጋር የማስተናገጃ ቤት አዘጋጅልኝ፣ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁና። በክርስቶስ ኢየሱስ ከእኔ ጋር የታሰረ ኤጳፍራ፣ አብረውኝም የሚሰሩ ማርቆስና አርስጥሮኮስ፣ ዴማስም፣ ሉቃስም ሰላምታ ያቀርቡልሃል። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን።